ወደ ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድማለን። ዶናልድ ትራምፕ ፍልስጤማውያንን ከጋዛ ወደ አጎራባች አገራት በቋሚነት የማስፈራ ታያቸውን ደግመው አነሱ። ዩክሬን በሩሲያ እጅ ያለውን አውስትራሊያዊ የጦር እስረኛ ለማስለቀቅ እንደምትደራደር ቃል ገባች። አንድ የሜልበርን ኦሎምፒክ የወርቅ ሜዳል ለጨረታ ሊቀርብ ነው። የሚሉት ግንባር ቀደም ረዕሰ ዜናዎቻችን ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፍልስጤማውያንን ከጋዛ አስወጥቶ በቋሚነት ወደ ጎረቤት ሀገራት የማስፈር እይታቸውን ደግመው ይገልጠዋል። ፕሬዚደንት ትራምፕ ይህንኑ የገለጡት የእስራኤሉን ጠቅላይ ሚኒስትር ጋብዘው ዋሽንግተን ላይ በተቀበሉበት ወቅት ሲሆን ቡድናቸውም ፍልስጤማውያኑን በቋሚነት ጆርደን፣ ግብፅና በቀጠናው ባሉ ሌሎች ሀገራት ለማስፈር አስቻይ ሁኔታዎች እንዳሉ ለቤንጃሚን ኔተንያሁ ተናግረዋል። አያይዘውም ሌላ አካባቢ ያሻናል ብዬ አስባለሁ። ሰዎችን ደስተኛ ሊያደርግ የሚችል አካባቢ። ያለፉትን አስርት ዓመታት ስንመለከት ጋዛ ውስጥ በሁሉም ስፍራ ተከስቶ ያለው ሞት ብቻ ነው። ይህ ለዓመታት ሲሆን ቆይቷል። ሁሉም ሞት ብቻ ነው። ሰዎቹን በቋሚነት ለማስፈር የሚያስችል መልካም ቦታ ጥሩ ቤቶችን ማግኘት ከቻልን ብለዋል የዩናይትድ ስቴትስ የመካከለኛው ምስራቅ ልዑክ ስቲቭ ዊትኮፍ የፕሬዚደንቱ አባባል ውድመቱን ተከትሎ ለጋዛ ነዋሪዎች ደህንነት ከማሰብ አኳያ ነው በማለት የዶናልድ ትራምፕን አታይ ደግፈው ቆመዋል ይሁንና የተርኬ የውጭ ጉዳይ ሚኒስትር ሃካን ፊደን እሳቤው አስከፊ እንደው ተቃርነው ተናግረዋል አክሎም This method has been tried in history. There's been a war going on for 60 to 70 years. ይህ ዘዴ በታሪክ ውስጥ ተሞክሯል። ከ60 እስከ ሰባ ዓመታትን ያስቆጠረ ጦርነት ተካሂዷል። በዚህ መንገድ ዳግም የሚገፋ ከሆነ ወደፊት የሚያራምዱት ከሆነ ቀጠናዊና ሉላዊ ሰላምን ለደጋ የሚዳረግ ሁኔታ ሊፈጥር ይችላል ሲሉ አጽንዖት ሰጥተው አሳስበዋል። ዩክሬን በሩሲያ ተማርኮ ያለውን አንድ አውስትራሊያዊ ለማስለቀቅ የጦር እስረኞች ልውውጥ ድርድር ለማድረግ ፈቃደኛ መሆኗን አስታወቀች። በአውስትሬሊያ የዩክሬን አምባሳደር ቫሲል ማይሮ ስቼንኮ ለዩክሬን ወግኖ ሲዋጋ የተማረከው ኦስካር ጄንኪንስ በሕይወት መኖሩን ሩሲያ ካረጋገጠች በኋላ መንግሥታቸው የጦር እስረኞች ልውውጥ ለማድረግ እየገፋ መሆኑን ተናግረዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልቤኒዚ የአቶ ጄንኪንስን ጉዳይ አስመልክተው በቀጥታ ስልክ ደውለው ከዩክሬን ፕሬዚደንት ጋር የተናገሩ መሆኑን አስታውቀዋል። ፕሬዚደንት ዜሌንስኪም በበኩላቸው ኦስካር ጄንኪንስ እንደምን ሩሲያ እጅ እንደወደቀ ምርመራ የሚያካሄዱ መሆናቸውን እንደ ገለጡላቸው ተናግረዋል። ወላጆች የሶስት ቀናት የመዋለ ሕፃናት ድጎማ በአስተማማኝነት የሚያገኙበት አዲስ ሕግ ዛሬ ረቡዕ ፌብሩዋሪ አምስት ለአውስትሬሊያ ፓርላማ ቀርቧል። በአዲሱ ሕግ መሠረት ገበያቸው በአመት እስከ አምስት መቶ ሰላሳ ሺህ ዶላር ለሆነ ወላጆች አሁን በግብር ላይ እየዋለ ያለው የእንቅስቃሴ መመዘኛ የማይመለከታቸው ይሆናል። አንዲት ሕፃን በምዕራባዊ ሲድኒ መኪና ውስጥ ሞታ ተገኝታለች። የኒው ሳውዝ ዌልስ ፖሊስ እንዳስታወቀው የአንድ ዓመቷ ሕፃን ሞታ የተገኘችው አልውድ በሚገኘው አንድ መዋለ ሕፃናት አጠገብ ቆሞ ከነበረ መኪና ውስጥ ነው። ፖሊስ ከሟቿ ሕፃን ጋር ተዛምዷለው የመኪናውም ባለቤት ነው የተባለ አንድ ግለሰብ ላይ ምርመራ እያካሄደ መሆኑን አክሎ ገልጧል። የስዊድን ጠቅላይ ሚኒስትር በጅምላ ተኩስ ሳቢያ የአሥር ሰዎች መገደልን አስመልክተው ድርጊቱ የሀገሪቱ የጨለማ ግርዶሽ ሆኗል ሲሉ ገልጠዋል። ጠቅላይ ሚኒስትር አልፍ ክሪስተርሰን በጋዜጣዊ መግለጫቸው ወቅት የጅምላ ተኩስ ግድያ ስዊድን ውስጥ የተዘወተረ ለመሆኑን አመላክተው ይህም ስለምን እንደ ተፈጸመ ለመረዳት መንስዮንም ለማወቅ እንደሚሹና ለጥያቄዎቹም ምላሾችን ለማግኘት መቆየት ግድ እንደሚል ተናግረዋል። የፍትሕ ሚኒስትር ጋነር ስቶርመርም በበኩላቸው ከአስሩ ማቾች በተጨማሪም የቆሰሉ እንዳሉ አስታውቀዋል። አንድ የ1956ቱ የሜልበርን ኦሎምፒክ የብስክሌት ወርቅ ሜዳሊያ ለጨረታ ሊቀርብ ነው። የወርቅ ሜዳሊያው ከ30 እስከ 40 ሺህ ዶላርስ ያወጣል ተብሎ ተገምቷል። የወርቅ ሜዳሊያ የተሰጠው በ2000 ሜትር የብስክሌት ውድድር ፍጻሜ ላይ ከኢያን ጆይ ብራውኒ ጎን ተሰልፎ ለድል ለበቃው አንቶኒ ቴፒ ማርቻንት ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 78 ኢትዮጵያ ብር ከ89 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 61 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 59 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይትም እናሰማለን። ፐርስ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 23 ከፍተኛ 36። አድላይድ ፀሐያማ ይሆናል፣ ዝቅተኛ 17 ከፍተኛ 34። ሜልበርን ደመናዊ ይገልጣል፣ ዝቅተኛ 17 ከፍተኛ 30። ሆባርት በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 12 ከፍተኛ 25። ካምብራ በከፊል ደመናማ ይሆናል፣ ዝቅተኛ 16 ከፍተኛ 32 ሲድኒ በከፊል ደመናማ ይሆናል ዝቅተኛ 21 ከፍተኛ 29። ብሪስበን በከፊል ደመናማ ይሆናል ዝቅተኛ 21 ከፍተኛ 30። ዳርዊን ያካፋል ዝቅተኛ 25 ከፍተኛ 32። አዲስ አበባ ደመናማ ሆኖ ይውላል ዝቅተኛ 10 ከፍተኛ 27። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዶናልድ ትራምፕ ፍልስጤማውያንን ከጋዛ ወደ አጎራባች አገራት በቋሚነት የማስፈራት ታያቸውን ደግመው አነሱ። ዩክሬን በሩሲያ እጅ ያለውን አውስትራሊያዊ የጦር እስረኛ ለማስለቀቅ እንደምትደራደር ቃል ገባች። አንድ የሜልበርን ኦሎምፒክ የወርቅ ሜዳል ለጨረታ ሊቀርብ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።